የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ግንቦት 16 2013 ዓ.ም ዝግጅታችን ጀመረ። ዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስታት እንዲሁም ባለስልጣናት የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በዛሬው ዕለት ባወጣው መግለጫ የቪዛ ገደቦችና ተያያዙ ውሳኔዎቹን የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር ነው ብሎታል። ሙሉ ዘገባውን በአብይ ርዕስ ታደምጡታላችሁ። ጤና ይስጥልኝ። የተከበራችሁና የተወደዳችሁ የአሜሪካ ድምጽ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ እንደምናመሻቸው አድማጮች፣ ዜናውን የማሰማችው ቆንጂ ይታየ ነኝ። የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞዎቹ የኢትዮጵያና የኤርትራ መንግስታት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሉን ትናንት እሁድ የወጣው የውጭ ጉዳይ ሚኒስቴር መግለጫ አመለከተ። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ባወጣው መግለጫ የቪዛ ገደቦቹና ተያያዦቹ ውሳኔዎች የሁለቱን ሀገሮች የቆየ ወዳጅነት የሚሸረሽሩ መሆናቸውን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። የመግለጫዎቹን ይዘት ያካተተ ዘገባ በምሽቱ አብይ ርዕስ እናቀርባለን። በኮቪድ-19 ዜና ከኢትዮጵያ የጤና ሚኒስቴር ድረገጽ ባገኘ ነው መረጃ መሰረት ትናንት በ24ቱ ሰዓት ውስጥ በተከናወነ ምርመራ 4376 የላቦራቶሪ ናሙናዎች ተመርምረው 293 ሰዎች በኮሮና ቫይረስ መያዛቸው እንደተረጋገጠ ይጠቁማል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 269194 መድረሱን ነው የሚያመለክተው። በሌላ በኩል 1677 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ እስካሁን 228757 ሰዎች ከበሽታው አገግመዋል ብሏል። እስከ ትናንት በኮቪድ ሳቢያ ለሕልፈት የተዳረጉት ሰዎች ቁጥር ደግሞ 4076 የደረሰ መሆኑን ነው ጨምሮ ያመለከተው። ኤርትራ 30ኛ ዓመት የነጻነት ቀን በዓሏን እያከበረች ነች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በዓሉ ትናንት በዋዜማው በከረንና በሌሎችም ከተሞች በድምቀት መከበሩን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ አመልክተዋል። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ አቅራቢያ ከደረሰው እሳተ ገሞራ የሚወጣውን የቀለጠ ድንጋይ ፍሳሽ ሸሽተው በሺዎች የተቆጠሩ ሰዎች ቀያቸውን ጥለው እየተሰደዱ ናቸው። ከተማው ሙሉ ለሙሉ ጉዳት ባይደርስበትም ትናንትና ወደ ሰፈራቸው መመለስ የቻሉት ግን መኖሪያ ቤታቸውን ወድሞ አግኝተውታል። አራሽ አራብ ሳዲ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። እሁድ ማለዳ የተወሰኑ ሰዎች ተሰብስበው በኮንጎ ኒራጋንጎ ተራራ ከተነሳው እሳተ ጎመራ የሚፈሰውን ቅልጥ ድንጋይ አቅጣጫ ለማስቀየር ቢሞክሩም አልተሳካላቸውም። የሀገሪቱ መንግስት አካባቢውን ለማስለቀቅ አወጣሁት ያለው እቅድ የደረሰውም ሰማዩ እጅግ ከቀላና በሺዎች የሚቆጠሩ ሰዎች አካባቢውን ጥለው ከተሰደዱ በኋላ ነው። የሀገሪቱ እሳተ ጎመራ አጥኚዎች ግን በአካባቢው የመሬት ውስጥ ንዝረት እየጨመረ መምጣቱን ያስጠነቀቁት ከቀናት በፊት ነበር። ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ በኒራጋንጎ ተራራ ላይ ከፈነዳው የእሳተ ጎመራ አደጋ በኋላ አካባቢያቸውን ጥለው የተሰደዱት ሰዎች እሁድ ጠዋት ረጅም የእግር ጉዞ አድርገው ወደ መንደራቸው ተመልሰዋል። ከአካባቢው ነዋሪዎች አንዷ የሆነችው ማሲካ ሙጌ ኢኮ እንደምትለው ግን የነዋሪዎቹ ፈተና ይቀጥላል። እጅግ በጣም ተሰቃይተናል ከ15 ኪሎ ሜትር በላይ ነው በእግር የተጓዝ ነው፣ እና አሁን ደግሞ ተመልሰን መጥተናል። ስንደርስ ቤታችን ተቃጥሎ ሙሉ ለሙሉ ወድሞና ንብረታችን ተሰርቆን ያገኘ ነው። ከኒራጋንጎ ጋንጎ ተራራ አቅራቢያ በሚገኘው ጎማ ከተማ ወደ ሁለት ሚሊዮን የሚጠጉ ሰዎች ይኖራሉ። ጎረቤት ሀገር በሆነችው ሩዋንዳ የሚገኙ ባለስልጣናት እንደሚሉትም ከ8 ሺህ በላይ የሚሆኑ የኮንጎ ነዋሪዎች የእሳተ ጎመራ ቅላጭ ድንጋዩን ሸሽተው ድንበር ተሻግረዋል። በአውሮፓ ጉዞ እያደረጉ የነበሩት የኮንጎ ፕሬዝዳንት ፌሊክስ ሼስኬዲም ጉዟቸውን አቋርጠው እርዳታውን ለማስተባበር ወደ ሀገራቸው ተመልሰዋል። በአራሽ አረብሳዲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በአለም አቀፍ የኮቪድ-19 ዜናዎች የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ነው። የድርጅቱን ዓመታዊ የዓለም የጤና ጉባኤ ሲከፍቱ ባሰሙት ንግግር ኮቪድ-19ን ሲዋጉ ሕይወታቸውን ላጡት 115 ሺህ የጤና ሰራተኞች አክብሮታቸውን ገልጸዋል። የጤና ባለሙያዎችና የጤና እንክብካቤ ሰራተኞች ለአንድ ዓመት ከስድስት ወር ያህል ቁጥር ስፍር የሌላቸውን ሰዎች ታግለው ከሞት ማትረፋቸውንና ሌሎችን ደግሞ የተቻላቸውን ሁሉ ጥረት ያደረጉላቸው ቢሆንም ያመለጧቸው እንዳሉ አመልክተዋል። በተዛመደ ዜና ታይዋን የዓለም ጤና ድርጅት በሀገሬ ህዝብ የጤና መብቶች ጉዳይ ግዴለሽነትን አሳየ ስትል ወቀሰች። የዓለም የጤና ድርጅት ውሳኔ ሰጪው አካል የሆነው የድርጅቱ ጉባኤ ዛሬ ጀኒቫ ውስጥ ዓመታዊ ስብሰባውን የከፈተ ሲሆን በጉባኤው ላይ እንድትካፈል ያልተጋበዘችው ታይዋን ያልተጠራሁበት ምክንያቱ የድርጅቱ ጉባኤ ቻይና ያደረገችበትን ተጽዕኖ ስለተቀበለ ነው ብላለች። የታይዋን የውጭ ጉዳይ ሚኒስትር ጆሴፍ ዉና የጤና ሚኒስትሩ ቼን ሺቹንግ ባወጡት መግለጫ የዓለም የጤና ድርጅት ዓለም አቀፍ የጤና አካል እንደመሆኑ ለሰው ልጆች ሁሉ ጤናና ደህንነት መጠበቅ መስራት እንጂ ለአንድ አባል ሀገር የፖለቲካ ፍላጎት መበገር አልነበረበትም ብለዋል። ራስ ገዟን ደሴት ታይዋንን የራሴ ግዛት ነች ብላ የምትከራከረው ቻይና ስለምትቃወም ታይዋን እንደ የዓለም የጤና ድርጅት የመሳሰሉ አብዛኞች ዓለም አቀፍ ድርጅቶች አባል መሆን አልተፈቀደላትም። በሌላ ዜና ደ ዎል ስትሪት ጆርናል ጋዜጣ ትናንት ባወጣው ዘገባው የቻይናው ውሃን የቫይረስ ምርምር ተቋም ባልደረቦች የሆኑ ሶስት ሳይንቲስቶች እንደ አውሮፓውያን አቆጣጠር በ2019 ዓ ም ህዳር ወር ውስጥ ሆስፒታል ገብተው እንደነበረ አመለከተ። ቻይና የመጀመሪያውን በኮሮና ቫይረስ መያዙ የተረጋገጠ ሰው መገኘቱን ይፋ ካደረገችበት ጊዜ በአንድ ወር ቀደም ብሎ መሆኑ ነው። ዘገባው ቫይረሱ የተዛመተው ከተቋሙ ቦይተ ሙከራ አምልጦ ነው የሚለውን ጥርጣሬ ሊያቀጣጥለው ይችላል ተብሏል። ቻይና ቫይረሱ መቀስቀሱን አስቀድማም ሳታውቅ አልቀረችም የሚለው መላምት ሲሰነዘር ይህ የመጀመሪያ ጊዜ አይደለም። በቀድሞ የትራምፕ አስተዳደር መጨረሻ አካባቢ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው የክትትል ሰነድ ቻይና የመጀመሪያው የኮሮና ቫይረስ ተጋላጭ እንደተገኘ ይፋ ከማድረጓ በፊት በ2019 የክረምት ወራት መዳረሻ ላይ በርካታ የውሃን ተቋም ተመራማሪዎች የኮቪድ-19 እና የሌሎችም የተለመዱ ከአየር ሁኔታ መቀያየር ጋር የሚነሱ በሽታዎችን የሚመስል ህመም ታመው እንደነበረ የሚያሳምን ምክንያት አግኝተናል ብሎ እንደነበረ የሚታወስ ነው። ይበ እንዲህ እንዳለ ህንድ ውስጥ ትናንትና ብቻ ከአራት ሺ የሚበልጡ ሰዎች በኮቪድ-19 ምክንያት ህይወታቸው እንዳለፈ የሀገሪቱ የጤና ሚኒስቴር አስታውቋል። በዚህም ከዩናይትድ ስቴትስና ከብራዚል ቀጥላ በኮቪድ ምክንያት ከሺህ በላይ ዜጎች ህይወት ያለፈባት ሶስተኛ ሀገር ሆናለች። ዩናይትድ ስቴትስ ውስጥ በኮቪድ ምክንያት ማለፋቸው የተመዘገበው ሰዎች ቁጥር ከ59 ያለፈ ሲሆን ብራዚል ውስጥ ደግሞ ወደ 450 ሺህ እየተጠጋ መሆኑን ከዩናይትድ ስቴትሱ ጃንስ ሃፕኪንስ ዩኒቨርሲቲው የኮቪድ-19 መረጃ አጠናቃሪ ማዕከል ያገኘ ነው አሃዝ ያመለክታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል እና ሃማስ ባለፈው አርብ የደረሱትን የተኩስ አቁም ስምምነት ለማጠናከርና ጋዛን መልሶ ለመገንባት በታለመ ጉዞ ዛሬ ሰኞ ወደ መካከለኛው ምስራቅ ይጓዛሉ። ብሊንከን በከፍተኛው የዩናይትድ ስቴትስ ዲፕሎማትነታቸው ወደ አካባቢው ሲጓዙ የዛሬው የመጀመሪያቸው ነው የሚሆነው ከእስራኤል ከፍልስጤምና ከሌሎችም የአካባቢው ሀገሮች አቻዎቻቸው ጋር ዩናይትድ ስቴትስ ተኩስ አቁሙን ለማጠናከር በምታደርጋቸው ጥረቶች ዙሪያ ይወያያሉ ተብሏል የ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ነተንያሁና ሌሎችም ባለስልጣናት ጋር ኢየሩሳሌም ውስጥ እንደሚነጋገሩ አስታውቀዋል። በራማላህ ደግሞ ከፍልስጤም አስተዳደር ፕሬዚደንት ማህሙድ አባስና ከጠቅላይ ሚኒስትሩ መሐመድ ሺታይ እንዲሁም ከሌሎችም ያስተዳደሩ ከፍተኛ ባለስልጣናት ጋር እንደሚወያዩ ቃል አቀባዩ ኔድ ፕራይስ ጨምረው አመልክተዋል። ዩናይትድ ስቴትስ ጋዛን መልሶ ለመገንባት ለሚደረጉ ጥረቶች ዓለም አቀፍ ድጋፍና አጣዳፊ ሰብአዊ እርዳታ ለማሰባሰብ ከፍልስጤም አስተዳደርና ከተባበሩት መንግስታት ጋር አብራ እንደምትሰራ አስታውቃለች። ብሊንከን ትናንት እሁድ ከሲኤንኤን ቴሌቪዥን ጋር ባደረጉት ቃለ መጠይቅ በአሁኑ ወቅት ዋናው ትኩረታችን አድርገን የምንሰራው ሰብአዊ ሁኔታው ላይ ነው ብለዋል። ጥረታችንን በመልሶ ግንባታው ላይ በመጀመር ከእስራኤልና ከፍልስጤማውያን እንዲሁም ከሌሎቹ በአካባቢው ካሉን አጋሮቻችን ጋር እንነጋገራለን ነበር ያሉት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር በዚህ ጉዟቸው ወደ ግብፅም በማምራት እስራኤልና ሐማስ ተኩሳ እንዲያቆሙ ከሸመገሉት ከግብፁ ፕሬዚደንት አብደልፋታህ አልሲሲና ከውጭ ጉዳይ ሚኒስትር ሳሜ ሹክሪ ጋር ይወያያሉ። ግብፃውያኑ ሸምጋዮች ተኩስ አቁሙ እንዲጸና ከዌስት ባንክ ተቀማጩ የሃማስ ተቀናቃኝ ከፕሬዚደንት ሞሐመድ አባስ ጋር ሲነጋገሩ መቆየታቸውን ዘገባው ጨምሮ አውስቷል። የውጭ ጉዳይ ሚኒስትር ብሊንከን ወደ ዮርዳኖስ ዋና ከተማ አማን ተጉዘው ከሀገሪቱ ንጉሥ አብደላ እና ከጠቅላይ ሚኒስትሩ አይማን ሳፋዲ ጋር ከተነጋገሩ በኋላ የመካከለኛው ምስራቅ ጉዟቸውን እንደሚያጠናቅቁ የውጭ ጉዳይ ሚኒስቴር መግለጫው አመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 16 2013 ዓ ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአሃዱ ራዲዮ 943 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና ና የኤርትራ መንግስት ባለስልጣናት የአማራ ክልል ኃይሎች ና የህወሀት አባላት ላይ የቪዛ ማዕቀብ መጣሉን የውጭ ጉዳይ ሚኒስቴር ትላንት እሁድ ባወጣው መግለጫ አስታወቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ደግሞ ዛሬ ባወጣው መግለጫ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሻ እንድትፈትሽ ያስገድዳታል ብሏል። ደረጀ ደስታ ዝርዝሩን ያስደምጠናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች፣ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም ለአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሀርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ብለዋል። ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ያሉት ብሊንከን ትግራይ ውስጥ ያሉት ሰዎች በመካሄድ ላይ ባለው የሰብአዊ መብት ጥሰትና ጥቃትና በደሎች እየተሰቃዩ ነው። በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብለዋል። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራዩ ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱን ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችንና ሌሎች የሰብዓዊ መብት ጥሰትና በደሎችን እጅግ አጥብቃ ታወግዛለች ትግራይ ውስጥ የውሃ ምንጭ፣ ሆስፒታሎች እና የሕክምና ተቋማትን ጨምሮ በወደሙት የሰላማዊ ዜጎችና ንብረቶችም እኩል አሳዝነውናል በማለት ተናግረዋል። የኢትዮጵያ መንግስት በሰብዓዊ መብት ጥስቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብዓዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን ኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያውቀው የኤርትራ ግዛት ህጻናት ክልል እንዲመልሳቸው እንጠይቃለን፣ በማለት ጥሪያቸውን አቅርበዋል። በክልሉ የሚካሄደው ግጭትና ጠባጫሪነቱ በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ የሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል፣ በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። በትግራይ ለተፈጠረው ቀውስ በመፍትሄነት የቀረቡ አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከዓለም አቀፉ ማህበረሰ ሰብ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል፣ ያሉት ብሊንከን ሌሎች መንግስታትም ይህን እርምጃችንን እንዲደግፉ ጥሪያችንን እናቀርባለን ብለዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የቪዛው ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ሕዝብ ላይ በተፈጸመው ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብአዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉትንም ሁሉ የሚመለከት መሆኑን ገልጸው እቀባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችንም ሊጨምር ይችላል በማለት አስረድተዋል። ከባለስልጣናቱና ግለሰቦቹ በተጨማሪ በአገሪቱ ላይም ስለሚጣለው ተጨማሪ ማዕቀብ ብሊንከን ሲገልጹ፣ ከዚህ በተጨማሪም ለኢትዮጵያ በሚሰጡ የኢኮኖሚና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦች የጣልን ሲሆን በመከላከያው ዘርፍ ያለንን የንግድ ቁጥጥርና ፖሊሲያችንንም ከዚህ ጋር እንዲስማማ እናደርጋለን ብለዋል። አያይዘውም የምንሰጠውን የሰብአዊ እርዳታ የምንቀጥልበት ሲሆን በተወሰነ ደረጃም አንድ እንደ ጤና፣ የምግብ ዋስትና፣ ለሴቶችና ልጃገረዶች እገዛ፣ ለሰብአዊ መብትና ዲሞክራሲ፣ ለመልካም አስተዳደርና ግጭትን ቅነሳ በመሳሰሉ ዘርፎች የምንሰጠውን እርዳታ እንቀጥልበታለን ብለዋል። ኤርትራን በሚመለከት ዩናይትድ ስቴትስ ለኤርትራ እንዳይሰጡ የወሰነቻቸውን መጠነ ሰፊ የእርዳታ ማዕቀቦችንም አሁንም ትቀጥልበታለች ብለዋል። በመጨረሻም ዩናይትድ ስቴትስ ቀውሱ ዘላቂ የሆነ ፖለቲካዊ መፍትሔ እንዲያገኝ አሁንም ጥሪዋን ታቀርባለች ያሉት ብሊንከን እኛ በትግራይ የተፈጠረውን ቀውስ እንዲወገድ ኢትዮጵያውያን እርቅና ውይይት አድርገው አሁን የገጠማቸውን መከፋፈል እንዲያስወግዱ ለመርዳት ቁርጠኝነታችንን እንገልጻለን በማለት ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ዛሬ ባወጣው መግለጫ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን አገራት የቆየ ወዳጅነት የሚጎዳ መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። ይህ ውሳኔ የመጣው የኢትዮጵያ መንግስት ከዩናይትድ ስቴትስ መንግስት ጋር ሁለቱን አገራት በሚያሳስቧቸው የጋራ ችግሮች ላይ ገንቢ የሆነ ውይይት በማድረግ ላይ በሚገኙበት ጊዜ ነው ያለው መግለጫ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ባለስልጣናትን በቅርቡ የአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ተደርገው ከመጡት ጄፍሪ ፊልትማን ጋር በወቅታዊ ጉዳዮች ላይ ምክክር ማካሄዳቸውን ይህንን መሰረት በማድረግ መሆኑን አመልክቷል። ኢትዮጵያ አዲስ ፖለቲካዊ ለውጥ ያመጣል ተብሎ የሚጠበቀውን ብሔራዊ ምርጫ ለማካሄድ እየተዘጋጀች በምትገኝበት በዚህ ወቅት ይህ ውሳኔ መውጣቱ የሚያስተላለፈው መጥፎ መልእክት እንዳለውም የውጭ ጉዳይ ሚኒስትሩ መግለጫ አስታውቋል። አያይዞም ኢትዮጵያ በዚህ የምርጫ ወቅት ከአሜሪካ የምትጠብቀው ድጋፍና መረዳትን እንጂ ምርጫው ላይ አሉታዊ ተጽዕኖ የሚያሳርፈውን እንዲህ ያለውን ውሳኔ አልነበረም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴሩ መግለጫ የአሜሪካ መንግስት ከሁለት ሳምንት በፊት በህዝብ ተወካዮች ምክር ቤት በአሸባሪነት ከተፈረጀው ህወሓት ጋር የኢትዮጵያን መንግስት በእኩል ደረጃ ማስተናገዱ እጅግ በጣም የሚያሳዝን መሆኑን ገልጾ በአሸባሪነት ከተፈረጀው ህወሓት ጋር ተቀምጦ ድርድር እንዲያደርግ ማስገደድ እንደማይቻልና ቡድኑ እንዲያንሰራራ የሚደረገውን ማንኛውንም አይነት ሙከራ ውጤታማ እንደማይሆን መንግስትም እንደማይፈቅደው አስታውቋል። የኢትዮጵያ መንግሥት ብሔራዊ ውይይት እንዲኖር ከተለያዩ የህብረተሰብ ክፍሎች ጋር እየሰራ መሆኑን መግለጫው አመልክቷል። የኢትዮጵያ መንግስት በተከታታይና በግልጽ እንዳስታወቀው የዩናይትድ ስቴትስ መንግስት በኢትዮጵያ ውስጥ ጉዳይ የሚያደርገው ጣልቃ ገብነት ተቀባይነት የሌለው መሆኑን ገልጾ ኢትዮጵያ የውስጥ ጉዳዩን እንዴት አድርጋ መምራት እንደሚገባት ማንም ሊነግራት አይገባም ብሏል። በትግራይ የሰብአዊ መብት ጥሰት የፈጸሙትንም ተጠያቂ ለማድረግ የገባውን ቃል መንግስት የሚያሟላ መሆኑን አመልክቶ በክልሉ የሰብአዊ እርዳታ ከሚሰጡ የዓለም አቀፍ ማህበረሰብ ጋር አብሮ ለመስራት ያልተ ተቋረጠ ጥረት በማድረግ ላይ እንደሚገኝ ከኢትዮጵያ የውጭ ጉዳይ ሚኒስተር የወጣው መግለጫ አስታውቋል። በሌላም በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ይፋ ስላደረጉት በኢትዮጵያና በኤርትራ ባለስልጣኖች ላይ የቪዛ ማዕከብ ስለሚጥለው መግለጫ አስተያየታቸውን እንዲሰጡን አምባሳደር ፍስሐ አስግዶምን ጋብዘናል። አምባሳደር ፍስሐ አሁን በስልጣን ላይ የሌለው የትግራይ መንግስት ህጋዊ ወኪል መሆናቸውን ገልጸውልናል። አዳነች ፍስሀዬ አነጋግራቸዋለች። እንደየተባለው የህዝባዊ ወያነ ሓርነት ትግራይም በተመሳሳይ ይመለከታል ይላል። እዚህ ላይ ሁለት መልእክት ማስተላለፍ የፈለጉ ይመስለናል። አንደኛ እንደምታውቂው የአብይ አህመድ መንግስት ህዝባዊ ወያነ ሓርነት ትግራይን ህጋዊ የሆነ የትግራይ መንግስት ሲመራ ያለው የተመረጠውን በሽብርተኝነት ፈረጅቶታል። አንድም ሀገር አሜሪካንም ጨምሮ ይህንን ቁም ነገር አልቆጠሩትም። ስለዚህ ህወሀትም በዚህ ሂደት ላይ መኖሩን ለማረጋገጥ በእኛ በኩል ተቀባይነት የለውም ለማለት የገለጹት ይመስለናል። በሌላ በኩል ደግሞ ህወሀት የሚመራው የትግራይ መንግስት በዚህ ላይ ተሳታፊ ስለሆነ በግልጽ ያስቀመጠው ፖሊሲ አለ። እሱም በሰላም ድርድር እንዴት መፍትሄ ማምጣት እንደሚቻል ቀደም ብሎ አስቀምጧል። ከነዚህ ወደ ኋላ እንዳይል መንግስቱ፣ የትግራይ መንግስትም ለሰላም ጥሪው ለድርድሩ ጦርነቱን ለማቆም ዝግጁ መሆን አለበት። ካልሆነ ይህንም ድርጅት የሚመሩ ሰዎችም ቪዛ ክልከላ ይደረግባቸዋል ተብሎ የተቀመጠ ይመስለናል። ያም ሆነ ይህ ግን የትግራይ መንግስት አቋሙን ግልጽ አድጓል። የኤርትራ መንግስት ከሀገራችን መውጣት አለበት። ጭፍጨፋ እያካሄደ ብቻ ሳይሆን እዚህ መኖር የሌለበት ሰራዊት ነው። በብልጽግና ግብዣ የመጣ ዓለም ህብረተሰብን ያስደነገጠ የዘር ማጥፋት ወንጀል እየፈጸመ ነው። ያልጣ ሰው አንድም ዓለም አቀፍ ህግ የለም። መውጣት አለበት። ከወጣ በኋላ የኢትዮጵያ መከላከያ ሰራዊትም ሳይጋበዝ ነው እና ትግራይ ውስጥ የሄደ መውጣት አለበት። የአማራ ምልሻ እና ፋኖ መውጣት አለበት። ከዛ በኋላ ሌሎች ነገሮች ተሟልተው ወዴት እንሄዳለን የሚል በሀገር ደረጃ መድረክ መከፈት አለበት ብሎ ቀደም ብሎ የትግራይ መንግስት መግለጫ አውጥቷል። ሌሎቹንም ያካትበት። ስለዚህ ከዚህ ወደ ኋላ እንዳይል አንተም ይመለከተሃል። ምክንያቱም እስካሁን ድረስ ይህንን አልቀበልም ያለው የአስመራው እና የአዲስ አበባ መንግስት ነው። በእኛ በኩል ግን ቅድም ባልኩት መሰረት ሁኔታዎች ሲሟሉ ከሀገራዊ መድረክ ተከፍቶ የትግራይ አመራር ብቻ ሳይሆን የትግራይ መንግስት ብቻ ሳይሆን ሌሎች ኢትዮጵያ ውስጥ ያሉት በየእስር ቤቱ ታጉረው ያሉት ሌሎች ፖለቲካ አመራሮች የሚፈቱ የፖለቲካ እስረኞች ተፈተው ይህንን ያስቀመጥ ነው ስላለ ምናልባትም ወደዚህ ከተደረሰ የአዲስ አበባ መንግስትም ከተቀበለ የትግራይ አመራርም ወደ ኋላ እንዳይል ብለው ያስቀመጡት ይመስለናል። በዛም ሆነ በዚህ ግን መግለጫውና የወሰዱት እርምጃ የምናደንቀው እና የምንቀበለው ነው። የዩናይትድ ስቴትስ መንግስት ይፋ ባደረገው እርምጃው ላይ የኤርትራን መንግስት ምላሽ ለዛሬው ማካተት አልቻለም። ዛሬ የኤርትራ የነጻነት ቀን በመሆኑ ዋሽንግተን ዲሲ የሚገኘው ኤምበሲም ሆነ የአስመራ መስሪያ ቤቶች ስልኮች አይመልሱም። በተገኙ ጊዜ ተጨማሪውን ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል በምዕራብ ጉጂ ዞን ገላና ወረዳ በታጣቂዎች በተፈጸመ ጥቃት ሰባት ሰዎች መገደላቸውን የወረዳው አስተዳደር ጽሕፈት ቤት ለአሜሪካ ድምጽ ገልጿል። ጥቃቱን ፈጽመው ሲሸሹ ነበር ካሏቸው ውስጥ የጸጥታ ኃይሎች ስድስቱ መገደላቸውን ኃላፊው ገልጸዋል። ጥቃቱን አድርሷል የተባለውን ቡድን ለማነጋገር ያደረግነው ጥረት አለመሳካቱን ገልጾ ዮናታን ዘብዲዮስ ተከታዩን ዘገባ አሰናድቷል። የወረዳው የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ገበየው ያደተ አሸባሪው ሸኔ ሲሉ የጠሩት ቡድን ታጣቂዎች ከትናንት በስቲያ ግንቦት 14 2013 ዓመተ ምህረት ሾሮ ጫልቤሳ በሚባል ቀበሌ ውስጥ ሲቪሎችና የመንግስት የስራ ኃላፊዎችን መግደላቸውን ተናግሯል። ግንቦት 14 አስራ አንድ ሰዓት አካባቢ ከገላና ወደ ቦሬ እየሄዱ ያሉ አመራር እና ምንሻ አባላት ልዩ ቦታው ቀልቤሳ ሾሮ ተብሎ በምጠራበት ቦታ ላይ በደፈጣ ጥቃት የኦኔግ ሸኔ ወታደሮች በአንድ የጸጥታ ቢሮ አላፊ አቶ ጃርሶ በካሎና እንዲሁም የጸጥታ ቢሮ ባለሙያ የሆኑት ገመዴ ሆጤሳ ጨምሮ ሁለት ሚሊሻ ሶስት የኦሮሚያ አድማ በታኝ ፖሊሶች ላይ ግድያ ተፈጽሟል። ከዚህ ጋር ተያይዞ የመኪናው አሽከርካሪ ጣት ደንበላሽ ታገለ ቆስሎ እንደዚሁም ሰባት የኦሮሚያ ፖሊስ አባላትና ሚሊሻዎች ቆስለው ዲላ ዲጂታል በመታከም ላይ ነው የሚገኙት። የተገደሉ ስብሎች አስክሬን ሥርዓተ ቀብር መፈጸሙና በአሁኑ ወቅት አካባቢው መረጋጋቱን ኃላፊው ገልጿል። ሰላሙ የተረጋ የጸጥታ ኃይሉ ከህዝብ ጋር ተዘራጅቶ ጥቃቱ ከተፈጸመበት ሰዓት አንስቶ ያንን ስፍራ ሳየት የቆሰሉትን ሰኳይ ወደ ህክምና የተሰዉትንም የክብር አሸኛኝ ሲደረግላቸው ተሰርቷል። አሁን ሌ እስካሁን ድረስ ተጠማን ተራብ ሳይሉ አጠቃላይ ህዝቡና የሚሊሻ አካላቱ የጸጥታ አካላቱ ተዘራጅተው እነዚህን ሰዎች ለማጋለጥ ከፍተኛ ጥረት እየደረገ ነው ያለው። ጥቃቱ የሚፈጸመው በተደራጀ ሁኔታ መሆኑን የወረዳው የመንግስት ኮሚዩኒኬሽን ጉዳዮች ኃላፊ አስረድቷል። እነዚህ ታቀው የሚ o sea, caso በትጥቅ የምታገሉ አሉ። ሌሎች ደግሞ በተዘዋዋሪ በከተማም ሆነ በአንዳንድ ቦታ መሽገው ሌሎቻቸውን በማስፋት መረጃን በመስጠት የተደራጁ ኃይል እንዳሉ ይታወቃል። ከነዚህ ነው የሚያገኙ ተጠቀው እንዳለ ሆኖ መረጃ በመስጠት የሚሰሩ ኃይሎች ትላሉ ማለት ነው። ጥቃት አደረሰ በማለት በአሸባሪነት የሚከሰውን ቡድን የማደን ስራ በጸጥታ አካላት የተከናወነ እንደሆነም አቶ ገበየው ተናግሯል። ሕዝቡ እንደዚሁም የሚሊሻ አባላት ፖሊስ፣ በተቀናጀ አካሄድ ለማጋለጥ እና የሕግ በላይነትን ለማስገበር ከሕግ አካላት ጋር ትኩረት ሰጥተው እየሰሩ እንዳለ ነው ሰጥቶ ግበየው ለምንድን ነው ሙሉ በሙሉ ማስቆም ያልተቻለው አካባቢው ላይ ያለውን ጥቃት? ይሄ ቀንቤሳ ሾሮ ተብሎ የሚባለው የሚባለው አካባቢ ጫካም ነው። ይሄም ቦታ ደግሞ አራት ነው አምስት የሚሆኑ ቦታዎች አሉ። እነዚህ የታጠቁ ሀይሎች መንቀሳቀሱበት ቀጠና እና እየወጡ እየገቡ ጥፋት ስለሚያደርሱ ይሄ ነው በጣም አስቸጋሪ ያደረገው። መሸግ በመሸሽ ነገሮችን ወደ ሌላ ብሄር ሸሽቶ መግባን ነገርን አዋሳኝ ድንበሮችን ሸሽቶ የሚሄድ ነገር ስላለ መንግስት እዚያ ጠናፍሮ ሴድ ሸሽቶ ይወጣሉ። ትጥቃቸው ፈተው ወደ ሌላ ከተማ ኮብሎ ይወጣሉ። በረድ ስል ደግሞ ገብተው ንጹ በዚሁ አካባቢ አሁን ያው ቀንበፈሽ ወደ ከሚሄድበት ጎን ደንጎል ያለ አሁን ባለፈ ሁለት ወር ባለበመጣ ውስጥ እንደዚሁ ባለተው ብዙዎችን በአንድ ጊዜ ጨፍጭፈዋል ማለት ነው። ንጹ ዜጎችን አርብቶ አደሮችን መሆኑ መጠን ይሄ ነው አብዛኛውን ጊዜ የጸጥታ ሁኔታውን ያስፈታ እያደረገ ያለው ነገር። ለጥቃቱ ኃላፊነት የተወሰደ ቡድን እስካሁን ባይሰማም ጥቃቱን አድርሷል ሲሉ ኃላፊው ክስ ያሰሙበትን ቡድን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሀዋሳም ዮናታንን ለዘገባው እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባችን እንለፍ። በምዕራብ ወለጋ ዞን ነጆ ወረዳ ባለፈው ሳምንታት ታጣቂዎች ባደረሱት ጥቃት የስድስት ሰዎች ሕይወት ማለፉን የወረዳው አስተዳዳሪ አስታወቁ። አስተዳዳሪው አቶ ተሌላ ተረፈ እንዳሉት ጥቃቱን የፈጸሙት የጉሙዝ ሕዝቦች ንቅናቄ ወይም ደግሞ ብሄንን ታጣቂዎች ሲሆኑ ሌላ ተጨማሪ አንድ ሰው አቁስለው ንብረትም ዘርፈዋል ብለዋል። የቤንሻንጉል ጉምዝ ክልል ፖሊስ ኮሚሽነር አብዱ ለዚም መሐመድ በሁለቱም ክልሎች ወሰንና ሌሎችም ቦታዎች ታጣቂዎች ጥቃት በመፈጸም የብሔር ግጭት እንዲመስል ጥረት ያደርጋሉ ሲሉ ተናግረዋል። በቤንሻንጉል ጉምዝ ክልል በሌሎች ስፍራዎች ጥቃት በመሰንዘር ላይ ያሉት ባለፈው ሳምንት ከመንግስት ጋር ስምምነት ላይ የደረሰው የታጣቂው ቡድን አለመሆኑን ጨምረውም ገልጸዋል። ኮሚሽነሩ ናኮር መልካ ተጨማሪውን ያስደምጠናል። ወንድማቸው አቶ አበያና ባለቤታቸውን ጨምሮ አራት የቅርብ ዘመዶቻቸውን በዚሁ ከቤኒሻንጉል ጉሙዝ ክልል መጡ ባሏቸው ታጣቂዎች መገደላቸውን አቶ ማረማ ነጋሳ እንደሚባሉ የገለጹ የምዕራብ ወለጋ ነጆ ወረዳ የእንበል ጋረ ኦሊ ቀበሌ ነዋሪ ተናግረዋል። ጥቃቱ የተፈጸመው ባለፈው አርብ ምሽት እንደነበር አቶ ማረማ ገልጸዋል። ከቤኒሻንጉልጉሙዝ ከቤኒሻንጉል ጉሙዝ ክልል ታጥቆ የመጣ ቡድን እንቅልፍ ውስጥ በነበሩ ሰዎች ላይ ተኩስ ከፍቶ ስድስት ሰዎችን ገሎ አንድ ሰውን አቁስሏል። ከተገደሉ መካከል ወንድሜ አቶ አበያ ነጋሳ ይገኝበታል። ባለቤቱም እንዲሁ ሕይወታቸውን አጥተዋል። ሁለት በእንግድነት የመጡ የወንድሜ ባለቤት ዘመዶችም ተገለዋል። እነዚህ ታጣቂዎች ቀይን እየመረጡ ነው የሚገሉት ብለዋል ሰውን በማንነቱ እየለዩ ገለዋል ያሏቸው ታጣቂዎች ብዙ ቤቶችን አቃጥለው ከብቶችንም መዝረፋቸውን አቶ ማረማ ገልጸዋል። ቁጥሩ ከሁለት መቶ የሚበልጥ ሰው ከጥቃቱ ለመሸሽ በጸጥታ ስጋት ከየምበል ጋረውሊግ ተፈናቅሎ በአጎራባሽ ቀበሌዎችና ነጆ ከተማ ውስጥ እንደሚገኝም ተናግረዋል። የወንድሜ ቤት ተቃጥሏል። ታጣቂዎቹ አስራ ሁለት ከብቶችንም ከበረት አስወጥተው ይዘዋቸው ነው የሄዱት። የሌሎችንም ሰዎች ከብቶች ዘርፈዋል። በአሁኑ ሰዓት ከቤት ንብረታችን ሸሽተን ችግር ውስጥ ነን። ልጆቻችንም እየተጎዱብን ነው የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን ብለዋል። ጥቃቱ መፈጸሙን ለቪዮ ያረጋገጡት የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ አጥቂዎቹ የቤኒሻንጉል ጉሙዝ ህዝቦች ነፃነት ንቅናቄ በሄነን ታጣቂዎች ናቸው ብለዋል። በታጣቂዎቹ ባለፈው አርብ ምሽት ጥቃትም ስድስት ሰዎች መገደላቸውንና ከብቶችን መዘረፋቸውን አቶ ተሊላ አክለው አመልክተዋል። መረጃው ትክክል ነው። ይህ ግድያ በተባለው ቀበሌ ውስጥ ተፈጽሟል። ባለፈው ሳምንት አርብ ከሌሊቱ አስር ሰዓት ላይ የቤኒሻንጉል ህዝብ ነፃነት ንቅናቄ የተባለ የሽፍታ ቡድን በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ ስፍራ ላይ የሚኖሩ ስድስት ንጹሃን ዜጎችን ገለዋል። አራቱ ወዲያውኑ ህይወታቸው ሲያልፍ፣ ሁለቱ ደግሞ ቆይተው ነው የሞቱት። አንድ ሴትም ቆስለው የህክምና ክትትል ላይ ይገኛሉ። አስራ ሰባት የሚሆኑ ሽፍቶች የሁለት ቤተሰብ አባላት ላይ ነው ግድያውን የፈጸሙት። ዓላማቸው የቤኒሻንጉል ጉሙዝ እና ኦሮሞ ህዝብ መካከል ጥላቻ መፍጠን ነው። ሰላማዊ ህዝብ እንዲጣላና ሰላምና መረጋጋት በሀገራችን ውስጥ እንዳይኖር ለማድረግ ነው ብለዋል። ተፈናቅለናል ብለው ወደ ወረዳው አስተዳደር ያመለከቱ ባይኖሩም በቀበሌ ውስጥ መረጋጋት እንዲሰፍንና በጸጥታ ስጋት ወደ ሌሎች ስፍራዎች የሸሹ ሰዎች እንዲመለሱ እየሰራ ነው ብለዋል። አስተዳዳሪው በቤነን ታጣቂዎች ላይ እርምጃም ተወስዷል ይላሉ። በእውነቱ ህብረተሰቡ ስጋት ውስጥ ገብቷል። ነገር ግን ከቤት ንብረታችን ተፈናቅለናል፣ እርዳታ ያስፈልገናል ብለው ወደ እኛ ያመለከቱ የሉም። በወቅቱም በአካባቢው ትናንሽ ከተሞች ውስጥ ተጠልለው የነበሩ ነበሩ። በዛም ሰሞን በቦታው በመገኘት የማቋቋም ስራ ተሰርቷል። በቂ የጸጥታ አካልም ተመድቦ ጉዳዩን በቅርበት እየተከታተልን ነው ብለዋል። የወረዳው አስተዳዳሪ። ለጥቃቱ ተጠያቂ ናቸው ያሏቸውን የቤኒን ታጣቂዎች መሪዎች በስልክ አግኝተን ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱለዚህ መሐመድ በሁለቱም ክልሎች ወሰንና ሌሎችን ቦታዎች ታጣቂዎች ጥቃት በመፈጸም የብሔር ግጭት እንዲመስል ጥረት ያደርጋሉ ሲሉ ተናግረዋል። ስለ ነጆው ጥቃት ግን በተለየ ያሉት ነገር የለም። ተባብሮ ፀረ ሰላም ላይ እርምጃ እየወሰዱ ነው። መከላከያም ከፈረሽ ሚቃችን ጋር ማት ላይ ሆኖ እርምጃ እየወሰደ ነው። ሽፍቶች ላይ አምልጦ የሸሹ ነው ብሎ መውሰድ አይቻልም። ሆም ብሎ ንጎሳ የሚፈጥሩ ነው ብለን እናምናለን። የሚያመልጡ አሉ፣ ሆም ብሎ የሚያደርጉ አሉ። ስለዚህ በእነዚህ ሰዎች ላይ እርምጃ እየወሰደ ነው። እኛ አላማቸው የብሔር ግጭት ለማስመሳት ነው። ሰው ግን ስለመካፍ ሽፍታ መሆኑን ተፈርጦ ፖለቲቶ መካፍ እና ቋንጅ ሆኖ እየተመቱ ነው ይገዛል። ከዚህ ማን ነው የሚባለው? ቡድ ነው ያው እኛ ሲሳ ብለን ነው ሌላ ሲሳ ባላደን እንላቸው። እኛ ሲሳ ብለን ነው ስንጠራቸው የነበረው የኔን አይደለም። እንደዚህ ታጥቆ አንተ የምትናቸው የጉሙዝ ታጣቂዎች ጉሙዙን ይመታል፣ ሮሞን ይመታል ሌላ አረ ለማን እንደ እንደቆሙ አይታወቅምና አብዛኛው ሰላማዊ ሰው ላይ ነው እርምጃ እየወሰዱ ያሉ በመጠቀል በኩል የነበረው በፕሬዚደንቱ ጋር እርቀ ሰላም ፈጥሮ ነው ፈራርመዋል ማለት ነው። በአንዳንድ ጉዳዮች ላይ እና ሰላማዊ ነው ታድሶ የወሰዱ ይገኛሉ። ነው የነጆ ወረዳ አስተዳዳሪ ጥቃት ፈጻሚዎቹ የብሄንን ታጣቂዎች ናቸው ቢሉም ኮሚሽነሩ ግን የታጣቂዎቹ ማንነት በውል እንደማይታወቅ በመግለጽ መንግስት ባለፈው አንድ ዓመት ውስጥ እርምጃ ሲወስድባቸው ቆይቷል ብለዋል። በቤኒሻንጉል ጉሙዝ መተከል ዞን ውስጥ ባሉ ታጣቂዎችና በክልሉ መንግስት መካከል የመግባቢያ ሰነድ ባለፈው ሳምንት የተፈረመ ሲሆን ስምምነቱ አሁን በነጆ ወረዳ ውስጥ ሰዎችን መግደላቸው የተገለጸውን ታጣቂ ቡድን አላካተተም ሲሉ የክልሉ ፖሊስ ኮሚሽነር አመልክተዋል። ከመንግስት ጋር ስምምነት የፈጸሙት ሶስት መቶ የሚሆኑ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለዋል። ኮሚሽነር አብዱለዚም ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የጸረ ሽብር አዋጁ መገናኛ ብዙሃን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክል እና በዚያ ጥረት ምክንያት ተጠያቂ የሚያደርግ አይደለም ብለዋል የኢፌዴሪ ጠቅላይ አቃቢ ህግ ጋዜጠኞች አሰናድተው የሚያስተላልፉት ዘገባ የሽብር ድርጊትን የመደገፍ ዓላማ እስከሌለው ድረስ የዘገባውን ሚዛናዊነት ለማስጠበቅ የሚመለከታቸውን አካላት መጠየቅ እንደሚችሉም አስረድቷል። ጸሐይ ዳምጠው ተከታዩን ዘገባ አሰናድታለች። የዚህ ዘገባ መነሻ የተሻሻለው የኢትዮጵያ የጸረ ሽብር አዋጅ ነው። በተለይም ከመረጃ ስርጭት ጋር የተያያዘው የአዋጁ ክፍል። በዚህ አዋጅ መሰረት በአሸባሪነት የተፈረጀ ቡድንን ልሳን ሆኖ ማገልገል የተከለከለ ነው ይላል። በኤፍድሪ ጠቅላይ ዐቃቤ ሕግ የንቃተ ሕግ ትምህርትና ስልጠና ዳይሬክተር እንዳልካቸው ወርቁ ይህንኑን አብራርቷል። በሽብር የተፈረጁ ድርጅቶችን ለመደገፍ አስቦ ከሆነ ሚዲያው ያደረገው ይሄ በህግ ያው የሚያስጠይቅ ነው። ሽብርተኛ የተባለ ቡድንን ወይም ደግሞ ሽብርተኛን መርዳት መደገፍ በህግ የሚያስጠይቅ ነው የሚሆነው። ያው ማንኛውም ሰው የሽብር ወንጀል አፈጣጠምን በቀጥታም ሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ ሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ የእነሱን ፕሮፓጋንዳቸውን ለማሰራጨት ከሆነ ይሄ በህግ የሚያስጠይቅ ነው የሚሆነው። የብዙሀን መገናኛ ተቋማት ወይም ጋዜጠኞች ሚዛናዊ የሆነ የዘገባ መስራታቸው ግን የጸረ ሽብር አዋጁን የምጥስ እንዳልሆነ አቶ እንዳልካቸው ተናግሯል። የሚዲያ ነጻነት አለ። ሚዲያ በነጻነት የመስራት መብት አለው። ሚዲያ ዘገባዎችን መስራት ይችላል። ለህዝብ ህብረተሰቡም የማድረስ መብት አለው። መብት ብቻም ሳይሆን ግዴታውም ጭምር ነው ሚዲያ ይህንን የመስራት። ነገር ግን ዘገባዎችን ሲሰራ ወደ አንድ ያጋደለ ከሆነ ያ ያጋደለው ወይም ደግሞ ያ የሚሰጠው መረጃ አሸባሪ የተባለውን ድርጅት ዓላማውን እንዲያስተዋውቅበት ወይም ደግሞ አደርሳሉ ያለውን ተግባር እንዲፈጽም የሚያደርግ ከሆነ ወይም በሌላ ቋንቋ ደግሞ በአዋጁ አንቀጽ አስር ላይ ነው የተቀመጠው፣ ማነሳሳት፣ የሽብር ተግባርን ማነሳሳት አይነት ዘገባ ከሆነ ይሄ ያው በሽብር አዋጁ በጸረ ሽብር አዋጁ መሰረት የሚያስጠይቅ ነው። ነገር ግን መታወቅ ያለበት ማንኛውም ጋዜጠኛ ወይም ሚዲያ በነጻነት ስራዎችን መስራት ይችላል። ዘገባዎችን ባላንስ አድርጎ መስራት ይችላል የሚለውን ነው። በጸረ ሽብር አዋጁ እንደተገለጸው ጉዳዩ የሽብር ድርጊትን ለማገዝ ወይም ሽብር እንድፈጸም የሚያነሳሳ መሆኑን እያወቀ ሆን ብሎ የሽብርተኝነትን ተግባር ለማገዝ የሚሰሩ የተለያዩ የቃል፣ የጽሑፍ እና ሌሎችም መረጃዎችን ማሰራጨት ግን በሽብር ሕጉ ያስቀጣል ብለዋል አቶ እንዳልካቸው። በአዋጁ አንቀጽ አስር ንዑስ አንቀጽ ሁለት ስር በግልጽ እንደተቀመጠው ማንኛውም ሰውም ሽብር ተግባርን የተመለከተ ወንጀል እንዲፈጸም ለማድረግ በንግግር በጽሁፍ ወይም በስዕል ወይም በሌላ ማንኛውም አድራጎት በግልጽ ሁኔታ ቅስቀሳ ያደረገ ወይም እንዲህ አይነት ይዘት ያለው ነገር መሆኑን እያወቀ ያተመ፣ ያሳተመ፣ ያስተላለፈ፣ ያሰራጨ አሁን ሚዲያ ይህንን ነገር መሆኑን እያወቀ ያሰራጨ ከሆነ በወንጀል ህጉ በዚህ በጸረ ሽብር አዋጁ መሰረት የሚያስጠይቀው ይሆናል ማለት ነው። ስለዚህ መታየት ያለበት ምንድን ነው? የሚዲያው ይህንን ሲዘግብ ኢንቴንሽኑ ወይም ደግሞ ጋዜጠኛው ኢንቴንሽኑ ምን ነበረ ሽብር ቡድኑን ሀሳብ ለማ ለሚደግፎ ለሽብር እንዲፈጸም ማነሳሳት ነው፣ መደገፍ ነው ወይስ ደግሞ በሚዲያ ነጻነት ሕጋችን መሰረት ያንን የሚዲያውን ዘገባ ነው የሰራው የሚለውን እንግዲህ እንደየ ሁኔታው የሚታይ ይሆናል። አቶ እንዳልካቸው አክለውም የፍትህ እገዛም ያስፈልጋል ብለዋል። የፍትህ አካላት አሉ። ፖሊስ ሊሆን ይችላል፣ አቃቤ ሕግ ሊሆን ይችላል፣ ወይ ፍርድ ቤት ሊሆን ይችላል። በእነዚህ ተቋማት የተያዙ እየታዩ ያሉ ጉዳዮች ከሆኑ ወንጀል ተፈጽሞ ከሆነ ወይም ወንጀለኛ መሆኑን ታውቆ የሚፈለግ ከሆነም ያንን መረጃ በማንኛውም መንገድ ይሁን ስልኩን በመስጠት ሊሆን ይችላል፣ ወይም መድረሻን በመጠቆም ወይ ደግሞ ያለውን መረጃ በመስጠት ለፍትህ መተባበር ግዴታ ይሆናል ማለት ነው። የእናንተ ዘገባ ባላንስ መስራት ከሆነ የሽብር ተግባርን ማነሳሳት እስካልሆነ ድረስ እርሱን መርዳት እስካልሆነ ድረስ በወንጀል የሚያስጠይቅበት አግባብ የለውም ማለት ነው። በቅርቡ በሽብርተኝነት የተፈረጁትን አስተያየቶች ለሚዛናዊነት ሲባል በዘገባ ማካተት የድርጅቶቹን አላማ ለማስተዋወቅ ወይም ሽብርን ለመቀስቀስ እስካልሆነ ድረስ ሕጉን የምንጻረር እንዳልሆነም ዳይሬክተሩ ጠቁሟል። እናም የድርጅቶቹን አስተያየት በማካተት የምሰሩ ዘገባዎች ጋዜጠኛውንም ሆነ የሚዲያ ተቋሙን እንደማያስጠይቁ ነው የኢትዮጵያ ጠቅላይ ቃቤ ሕግ ያመለከተው። lamil kadin haidamto Kaddi Sawa. ፀሐይ ዳምጠውን ለዘገባዋ እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94 ነጥብ 3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባችን እናልፋለን። ወደ መቀሌ ነው የምንወስዳችሁ። የመቀሌ ሀገረ ስብከት ከስምንት ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነት ምክንያት ተፈናቅለው በመቀሌ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ በማድረግ ላይ እንደሚገኙ በትግራይ ክልል ሀገረ ስብከት የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረ ስላሴ ገለጹ። የመቀሌው ዘጋቢያችን አለም ፍስሀ ዝርዝሩን ያስደምጠናል። የመቀሌ ሀገረ ስብከት ከስምንት ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህለች በመግዛት በጦርነቱ ምክንያት ተፈናቅለው በመቀሌ በተለያዩ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ሀገረ ስብከት የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ገልጸዋል። ሀገረ ስብከት ተፈናቃዮች ወደ መቀለ ከገቡበት ጊዜ ጀምሮ ህብረተሰብ እንዲያግዛቸው ከማስተማር ባሻገር ራሷን እያገዘች እንደሆነች መልአከ ብርሃናት ገብረ ስላሴ ሸሼ ይናገራሉ። የመቀለ አብያተ ክርስቲያን በየአካባቢያቸው ተጠልለው ላሉ ወገኖች እያገዘችና ና ሃይማኖታዊ ትምህርት እያስተማረች ነው። ከዚህ ያለፈም የትንሣኤ በዓላት ከተፈናቃዮች ማክበራቸውን የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረ ስላሴ ሸ ይናገራሉ። ከዋልድባ ለተባረሩ አባቶች መንፈሳውያን መነኮሳት አባቶች አንድ ሞት ሀያ ሺ ወደ ባንክ ቁጥራቸውን እንዲገባ ተደርገዋል። አንድ ሞት ሀምሳ ሺ የቆየ በሽታ ላላቸው እንደ ደም፣ እንደ ስኳር የተለያዩ በሽታ ያሏቸው ወንድሞች እንደዚህ አንድ ሞት ሀምሳ ሺ በጌት አስቀምጣ፣ እሱ ከባለሙያዎች እንትን እያለች እንትን አስቀምጣለች። በዚህም ደግሞ መኮረኒ፣ ጤፍ፣ በርበሬ፣ ሽሮ፣ ፓስታ፣ ሩዝ፣ ፊኖሳሙና፣ ፍራሽ፣ ብርድ ልብስ፣ ጋጃ፣ ምንጣፍ ብዙ አቅርባለች። አሁን በማቅረብ ነው የምትገኘው። ሴቶችም ያላቸው በተፈጥሮ እንደሞዴስም ሌላም እንደዚያ እንደዚያ ያመሰሉ ታቀርቡ ቆይታለች። እነ ሰጡር ለነበሩም ለእነሱም እንደሚስማማ እንደወለዱም ለህጻናቱም ለእናቶችም ልብስ በማቅረብ ደግሞ ለግልጋሎት ቤተክርስቲያን ሲሄዱ ነው ያለ ክፍያ እንዲገለገሉ እየሰራች ነው ያለችው። ቤተክርስቲያን በነጻ እንዲገለገሉ ያላቸውን ነገር እንዳያሱ በደስታ እንዲገለገሉ እያደረገች ነው ያለችው። ቤተክርስቲያን ዋና ከአንድ ሚሊዮን በላይ አባታችን አሁን ኢሳያስ የሀገረ ስብከት ሊቀ ጳጳስን አንስቶ ካለችው የሚያገኛት ወርሃዊ ደሞዝ እና ከሀገረ ስኮስ ሰራተኛ ወረዳ ቤተክህነት ሰራተኛ ከአጥቢያ አስተዳዳሪዎች እና ማህበረ ካህናትን ደሞዝተኞች እና አንዳንድ በጎ አድራጊም አስታው ከአንድ ሚሊዮን በላይ ገንዘብ እንዲዋጣ ተደርገዋል። ለዚህም እንዲያው አባታችን በአካልን እየተገኙ ፈናቀሉ ወንድሞችን ባሉበት ሂደው እንዲከፋፈል ሰባ አምስት ኩንታል ስንዴ ሰላሳ አራት ምጣት እንትንም አቅርበናል እና በያሉበት ሂደን በአካል በራሳችንን አከፋፍለናል። ደሞሱን እንዳከፋፍል ይካፈል ያለውን እነሱን ደግሞ ያው አባታችን በዚያ ሄደው ተገኝተው ሲያርኳቸው ሲያስተምሯቸው ደስታ ስለሚሰማቸው ያው ህማማት ሀያ ሚያዝያ ሁለት ሺህ አስራ ሶስት ከአስር ፈናቃይ ባሉበት ቦታዎች ተዘዋውረን ስጦታዎችና ትምህርትን ትምህርተ ወንጌልን ብጽ አባታችን ሰጥተዋል። የትንሳኤ እለት ደግሞ ያው የድካም ወቅት መሆኑ ይታወቃል። ጻባታችን አባታችን ያላቸውን ድካም ተቋቁመው ደብረ አስተዳዳሪዎች፣ የሀገረ ስብከት ሰራተኛ፣ የወረዳ ሰራተኛ በተገኙበት ያው ቅሳነት በተባለ ትምህርት ቤት ላይ አጥቢያ ቤተክርስቲያን ከበጎ አድራጊ ህዝበ ክርስቲያን ሆኖ ሙሉን ዝግጅቱና ሸፍኖ ጸባታቸው እዚያ ተገኝተው ትምህርተ ወንጀል እንዲሰጥ ተደርገዋል። ማክሰኞም ረቡዕ ደግሞ እንደዚያ ማሂደረ ስራት መሰረተ በሚባል ሀሙስም ሊማኖት በሚባል ደብረገነት አርብን አይን አለም በውጭ አገርና በአይን አለም ያሉ ማህበረሰበ ካጓ ማህበረ ካህናትና አገር ሽማግሌ ባሉበት እዚያም እንብለዋል። ዳግም ትንሳኤም ሀውልት ትምህርት ቤት በተባለ ህፅራ አርያን ቅዱስ ገብርኤል ካቴድራል እሱም እንደዚያ ማህበረ ካህናት ሁሉን ተሰባስበው ከአርባ አምስት ሺህ ብር በላይ የፈጁ ሁለት በሬዎችን በማረት ሌላውን አስፌዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸው ቤታቸው እንዳሉ የመሰላቸው ወረቡ እየተወረበ ሁሉ እንደ ትልቅ ክብረ በዓል ሆኖ ነው ያለፈው። አባታችን በዚህ ሁሉ ተገኝተዋል። የመቀለ ሀገረ ስብከት ለተፈናቃዮች ምግብና ቁሳቁስ ከመቅረብ ባሻገር ለተፈናቀሉ የሃይማኖት መሪዎች የተለያዩ ቅዱሳን መጽሐፍትና በቤተ ክርስቲያን የሚገለገሉበት ንጽላ ወይም ጋቢ እንደሰጠች መልአከ ብርሃናት ግብረ ስላሴሸ ገልጠዋል። ህይወታቸው ብቻ ነው ይዞ ይዞት የመጡ የለም ደግሞ እነሱ ሲደርሱ ሁሌ ዳዊትን ይደግማሉ፣ መጽሐፍን ያነባሉ፣ ጸሎትን ያደርጋሉ። ከጸሎትን ሊለዩ ስለማይችሉ ካህን ከጸሎት ከወጣ ከባህር የወጣ አሳ ነው የሚሆነው። እና እነሱም በቅድሚያ ለነሱ የሚያስፈልጋቸውን ነገር የጸሎትን መጽሐፍት ስለሆነ ተአምረ ማርያም፣ ደርሳነ ሚካኤል፣ ተአምረ ኢየሱስ፣ ደርሳነ ሰንበት እንደዚህ ያመሳሰሉ ደግሞ እሱ በህብረት የሚጸልይበት ነው ደግሞ ለየብቻ የሚጸልይበትም ደግሞ መዝሙረ ዳዊት ለያንዳንዳቸው የማይመለስ ለራሳቸው ሁልጊዜ የምትል መዝሙረ ዳዊትም በያሉበት አጥያ ቤተክርስቲያን ይህም ደግሞ ማን ነው የሚያቀርበው አንዳንድ ለአንድ ተፈናቃ ያለው አካባቢ አንድ ቤተክርስቲያን የሚያቀርቡ አባታች ካስተባበሩት እዚህ ተሰብስበን እያለን በየአካባቢያችንን እናቀርባለን ብለው የገዳማትና አድባራት አስተዳዳሪዎች እንደዚያ መዝሙረ ዳዊት ያለውን ሁሉ እንትን ብለዋል። ከዚያን ሲሆን ደግሞ ወደ ቤተክርስቲያን ሲሄዱ ደግሞ ደህና ልብስ አስፈላጊ ስለሆነ ጋቢ እንደፈለጉ ሳያፍሩ ሳይሰቀቁ ካህናቶቹ ሊቃውንቶቹ ላይ አብረው ገብተው ተመሳስለው እንዲጸልዩ ደግሞ ጋቢ ደግሞ እንዲሰጣቸው ተደርገዋል። የመቀለ ሀገረ ስብከት የቀሯቸው በሁለት ትምህርት ቤት ተጠለው የሚገኙ ተፈናቃዮች በዚህ ሳምንት እንደሚደርስላቸው መልአከ ብርሃናት ገብረስላሴ ሸ ተናግረዋል። ያው ከስምንት ሚሊዮን በላይ ብር እንዲከፋፈል ተደርገዋል። አሁን እኛ ከተዘዋወርን በኋላ የመጡ ሁለት ትምህርት ቤቶች አሉ። እነሱን አብረን፣ ሌላውን ሁሉ ደርሰንበታል። የቀሩትም ሁለቱ አሁን በዚህ ሳምንት ያዝነውን ይዘን ወደ እነሱም እንሄዳለን፣ እንደርሳለን። የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሸ በውጭ ሀገርና በሀገር ውስጥ የምትገኙ ወገኖች በተመቻቹ መንገድ ልትረዷቸው ይገባል ብለዋል። እንዲደርስለት የሚገባ ወገን ነው፣ እና አሁን እነዚህ ወንድሞቻችን ትናንት ሲያግዙ ሲረዱ የነበሩ ወንድሞች ናቸው። አሁን ግን ባላሰቡት ሰዓት ይህን ያህል ችግር ደርሶባቸዋል። አሁንም ለተቸገረ ወገን ፊት እንደነገርኩት መርዳት እግዚአብሔርን መርዳት ነው። ለተቸገረ ወገን አለመርዳት ደግሞ እግዚአብሔርን እግዚአብሔር የሰጠንን ሀብት ሳናካፍል ስንል እግዚአብሔር ብዙን የሚሰጠን እኛን እንድናካፍል እንድናስተዳድርለት ነው እንጂ ዝም ብለን ልናስቀምጠው አይደለም። ለአንድ ሰው የሚበቃው እግዚአብሔር ያውቃል። ግን በድሆችና እድርን ልናስተዳድርለት ነው እግዚአብሔር የተሾመንና ሀብታም ያለ ደብዳቤ የተሾመ ባለስልጣን ነው ይባላል። ያለውን ሀብቱን እንዲያካፍል ነው እና አሁን የያዘውን ሁሉ ለብቻው እንዳልሆነ እግዚአብሔር የሰጠው እንዲያካፍል ነው እና ይህን አስበን በሀገር ውስጥ ያለንም ካለን አሁን እየሰራ ነው ያለነውን አጠናክረን እንቀጥል። ተሞች ወንድሞቻችን ባለጠጎች አጠናክረው እንዲቀጥሉ በውጭ አገር ያሉ ወንድሞቻችንም ብዙ እያገዙ እየረዱ ነው ያሉ አሁንም ያለውን ነገር ለወንድሞቻችን አሁን አሁን በአንድ ላይ በተፋ ተለያየ መልኩ መድረስ በባንክ መድረስ ስለሚችል ሀገረ ስከቱ ለተፋናቃ ቀጣይ ለማንም የማይውል ባንክ ከፍተዋል። ከሱ ለነሱ ካልሆነ በስተቀር ለማንም የማይውል ባንክ ቁጥር ተከፍተዋል። እሱን በመጠየቅ በእሱን እየላክን ወንድሞቻችንን ተንከባክበን መንገድ ላይ በቀሩ ወንድሞቻችን እያዘን፣ አሁንም እነዚህ ሰዎች ሳንረዳቸው በረሃብ እጃችን ላይ ከሞቱ እኛ ተጠያቂዎች ስለምንሆን እያየን እየሰማን ካረዳናቸው እኛን በልተን አትርፈን ብዙ ነገር እየሰራን እነዚህ ወንድሞቻችን የማይበላ ቀመስ ሚላ ሳጥተው ከብዙ ችግር ነው ያሉና አሁን ልንረዳቸው ይገባል እና ሁሉን በቅርብም በሩ ቁም ያለ ሕዝባችን ለእነዚህ ወገኖች እንዲደርስላቸው ያው ጥሪያችንን እናቀርባለን። ቅድስት ኃይለ ስላሴ ከምዕራብ ትግራይ ሰቲት ሞራ ነው የተፈናቀለችው። ቅድስት የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነበረች ለ20 ዓመታት ከሆነች ሰቲት ሞራ ባዶ እጇን ፈናቀሏና ሁኔታውን እንዲህ ትገልጠዋለች። እንትኑ የተፈጠረው አምስት ሰዓት አካባቢ ነው። የሞራ ሰው ደግሞ ጧት ቁርስ በልቶ ትምህርትም ስለሌለ ተማሪ ወደ ጨዋታው፣ ሰራተኛ ደግሞ ወደ ስራው ሄዶ እያለ ነው የተፈጠረው። ሁኔታው ሰው ተበታት ነው እያለ እና እኔ አጋጣሚ ስራ ቦታ ላይ ነበርኩ። ልጆቼ ቤት ነበሩ። አጋጣሚ የእኔ ቤት ጎን ያለው ከባድ ተመታ፣ ቤቱ ተቃጠለ። እኔ ትምህርት ቤት ነበርኩኝ እዛ አካባቢ ወድቀዋል ተመተዋል ሲሉኝ፣ በሞተር ሴድ ለራሴ ወድቄ እግሬና እጄ ተሰብሬ ሶስት ወር አራት ወር እጄ ታስሬ ነው የነበርኩት ማለት ነው። ከዛ ልጆቼ ወጥተው ተጠፋፍተን ከህሞራ ወደ ሀያ ኪሎ ሜትር የምትሆን ቦታ ወስደው እዛ ያስቀምጧቸው። እኔ ደሞ አጥቻቸው ቤቱ እየተቃጠለ ስለቆየኝ ሞተዋል ብዬ ነው እኔ እሬ ያልኩት። ህብረተሰቡ ግን እንደዚህ እንደዚሁ ነው በመኪና ወጥተዋል፣ ወደ አደባይ ነው የሄዱት አሉኝ። ከዛ እያለቀስ መታወቂያም የለኝ ብጃማም የለኝ፣ ብጃማ እንደለበስኩ ነው። ምክንያቱም ቆ ስለሆነው ሞራ ብጃማ ነው የምንለብሰው። የያዝኩት ነገር የለም። ብዙ ነገር ነበረኝ። ሀያ ዓመት ነው የተቀመጥኩት ሞራ፣ ሀያ ዓመት የገዛሁት ንብረት የነበረኝ ሀብት አሁን የለም። ምንም ይዥ ያልወጣውም ወጣ። ልጆቼ ነው ትልቅ ነገር፣ ከልጆች የሚበልጥ ነገር የለም ብዬ ዝም ብዬ ወጣ ወጣ። ተጠፋፍተን አጣኋቸው፣ ስንት ፈልገን በስንት መከራ ሰዎች አግዘውኝ ያገኘዋቸው በእግራቸው እየሄዱ በጨለማ አንድ መኪና የጭነት መኪና ሰሊጥ የሚጭን ማለት ነው። ኑ ተሳፈሩ ብለን ተሳፍረን እስከ አድዋ ይዞን መጣ። አድዋ ገብተን ቤተሰብም የለን የምናውቀው ሰውም የለም። ቁጭ ውለን ህብረተሰቡ ግን መሳፈሪያ አጥተን ምናምን ብለን ስላዘዘናቸው ብቻ ነጠላ የሚሰጥ ነጠላ ሰጠን፣ ምግብ የሚሰጥ ምግብ ሰጠን፣ ብር የሚሰጥ ብር ሰጠን። ተሳፍረን ወደ ሀገራችን ወደ ሀገረ ሰላም መጣ። ሀገረ ሰላም ያጋጠመኝ ምንድን ነው? ሀገረ ሰላም ያው ከሁለት ሳምንት በኋላ ሶስት ህዳር ማለት ነው። ከሁለት ሳምንት በኋላ ደግሞ በአስራ ሰባት ሀገረ ሰላም በጣም ከባድ ሁኔታ ነበረ። እናታችን ፈር ተሰብስበን ወደ ገጠር ወረን ከዛ ደግሞ ወደ በረሃ ሄድን። በረሃው ደግሞ ሶስት ሰዓት ነው በእግራችን ሄድ ነው ማለት ነው። እዛ ቆየን። ጅብ ለው ነብር ምንም ያላየነው እንስሳ የለም። በጣም ተቸግረን ነው ቆየነው። ነገሩ አልፎ እዚህ ደርሰናል። ከዛ በኋላ ወደ መቀሌ መጣን። መቀሌ ከደረስን እስከ ሶስት ሳምንት ምንም ነገር አልተሰጠንም። ከዛ በኋላ በቁሳቁስ መልክ የሚሰጠን ደህና ቢሆንም ለምግብ ተብሎ የሚሰጠን ግን የለም ለማለት ይቻላል ካለች በኋላ የመቀሌ ነዋሪዎች ና የመቀሌ ሀገር ስብከት የሚያደርግ ያላቸው እገዛ ግን ታመሰግናለች። ክላሱ ጸዳተን የመቀሌ ዩኒቨርሲቲ የተቀዳደደ ፍርናሽ አመጡልን። በዛ እየተኛን በዛ ሙሉ ሀይል ስላሴ እና እማጅን ዋንደይ ፍራሽ አመጡልን። ሙሉ ሀይል ስላሴ ደግሞ ጤፍ፣ ምጣድ፣ ረድስት ምናምን አመጣለን። ራሳችን እየጋገርን ራሳችን ወጥ እየሰራን እዚህ ቆየን። ከዛ ሁለት ወር ከሶስት ወር በኋላ መሰለኝ አንድ ጊዜ ስንዴ የተሰጠን 15 ኪሎ ለአንድ ሰው ማለት ነው። ከዛ በኋላ ግን ምንም የተሰጠን ነገር የለም። በማቴሪያል ደና ነው፣ ፍርድ ልብስም፣ ጀሪካ ምናምንም ይመጣል ግን እንደ ህዝብ ግን ዋስትና ኑሮን በየወሩ በየጊዜው ተከታታይ ያለው እርዳታ የሚሰጠን ኃላፊነት የሚወስድ መንግስት ግን የለም። የመቀሌ ህዝብ ግን ጥዋትና ማታ ሳይል ካለችው አንድ እንጀራ፣ ሁለት እንጀራ ካለችው አንድ እንጀራ አለኛ ካለው ልብስ ካለው በርብሬ ካለው ሽሮ ሁሉ ነገር እያመጣ እስካሁን ከመቀሌ ህዝብ ና በተጨማሪ ደግሞ ደናግል ደቅ ፍቅሪ የሚባላሉ ፊኖ ና ሮዝ የሚያመጡልን እንጂ ሌላ ምንም የሚያግዘን ሰው የለም። ከህብረተሰቡ ከመቀሌ ህዝብ ግን በጣም እናመሰግናለን። በሱ ነው እየኖርን ያለነው ማለት እንችላለን። በየ እሁዱ ለምሳሌ ኪዳነ ምሕረት ባለፈው በየሳምንቱ ሳምንቱ እሁድ እሁድ እዚህ ፕሮግራም ተዘጋጅቶ መዝሙር ዘማሪያን መጥተው በስነ ስርዓት ምግባችን፣ ልብስም ይዘው በርበሬም ሽሮም ያለ ነገር ሁሉ ነገር ይዘው ይመጣሉ ሁል ጊዜ ማለት ነው። በተጨማሪ ደግሞ ባለፈው ዳግማይ ትንሳኤም እዚህ መጥተው ከኛ ጋ በሬም አምጥተው እንጀራም ይዘው ሁሉ ነገር ይዘው መጥተው ጋቢ ኩታ ለሴቶችም ለዲያቆናትም እዚህ አብረውን የሚያጋ ቁጭ ብለው ብለዋል ቀብላ እናመሰግናለን። ሁለቱም ምስጥ ማብራሪያ እጅግ በጣም አመሰግናለሁ አለም ፍስሐ የአሜሪካ ሬዲዮ ከመቀለ አለም ፍሳህን ለዘገባው እናመሰግናለን አድማጮች ከመሰናበታችን በፊት የሰኞ ምሽት ስፖርት ነው ተራው ሀብታሙ ስዩ አብሯችሁ ለጥቂት ደቂቃዎች ይቆያል የቤት ኪንግ የኢትዮጵያ ፕሪምየር ሊግ አሸናፊ መሆኑን ቀድሞ ያረጋገጠው ፋሲል ከነማ ዋንጫውን ከትናንት በስቲያ በሐዋሳ ከተማ ተረክቧል። በዕለቱ ከሐዋሳ ከነማ ጋር የነበረውን ጨዋታ አንድ ለአንድ አቻ የተለያየው ፋሲል ከነማ ከጥቂት ቀሪ ጨዋታዎች ጋር በ52 ነጥቦች የውድድሩ ቁንጮ መሆኑን አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ባለድሎቹን የፋሲል ከነማ ተጫዋቾችን አነጋግረዋል። በኢትዮጵያ ፕሪምየር ሊግ ፋሲል ከነማ የውድድር ዘመኑ ሻምፒዮና ሆኖ አጠናቋል። ቅዳሜ ዕለትም በሐዋሳ ዩኒቨርሲቲ ስታዲየም ዋንጫው ደረጃውን ተቀብሏል። የቡድኑ ተጫዋች የሙጅብ ቃስም ከድሉ በኋላ የተሰማውን አጋርቷል። ለእኔ ብቻ ሳይሆን ለሙሉ ቲሙ ነው። ይበልጥ ደግሞ ለእኔ በጣም ልዩ ነው። ያው ሶስት ዓመት ጥሩ ሄደን ዋንጫ አጥተናል። ያው አምና ደግሞ በኮቪድ ምክንያት የዘንድሮ ልዩ ነው። ኤስቲቪ በነበረበት ዋንጫ በልጠናል። ይሄ ትልቅ ነገር ነው ለኛ፣ ደስ ብሎኝ። በከፍተኛ ጎላ ግብነት ዝርዝር ውስጥ መግባቱም የፈጠረበትንም ተናግሯል። ምክንያቱም በልጅነት የጀመርኩበትን ቦታ ድጋሚ አግኝቼ በዛ ላይ አጥቂው የመጫወት ድጋሚ ያ ለእኔ ትልቁ የእግር ኳስ ህይወቴ ነው ብዬ ነው ማስበው። በተረፈ ያው ከባድ ነው ከመሃል ተከላካይ ጎል ማስቆጠር በራሱ ትልቅ ነገር ነው እና ለእኔ ትልቅ ክብር ነው እና ደስ ይላል በጣም ሀብታሙ ተከስተ በበኩሉ ሻምፒዮናነት የፈጠረበትን ስሜት ተናግሯል። ይህ ድል በጣም በዚህ ሶስት አመት ያደረግናቸው ነገሮች ነበሩ። የዛሬው በጣም የተለየ ነው። ያው የሁለት አመት ቁጭት ነበረብን። የዛሬ ማሳካታችን በጣም ለኛ ትልቅ ነገር ነው። ደስ ብሎኛል። የውድድር ዘመኑንም ያስተዋለበትን መንገድ ገልጧል። ዘንድሮ ስንጀምረው ትንሽ ከብዶን ነበር የሚሆኑ በጣም ቆይተን ጅ ማለት ከውድድር ርቀን ነበር እና ከዛ መምጣት ስለ ነበር መጀመሪያ ትንሽ አለመግባባቶች ነበር። ያን ግን በራሳችን ጥረትና በአሰልጣኞቻችን ጥረት ያ ነገር ተቀርፎ ጥሩ የውድድር አመታሰልፈ ለጭቀን ደርሰናል። ስለ ቡድኑና ስለ አሰልጣኛቸውም ይህንን ተናግሯል። ስዩም ኮች የሚቻ ሲሆን አባታችን ነው በጣም ጥሩ ሰውና በጣም ይወደድ ሰው ነው። በዚህ አጋጣሚ ላመሰግነው እፈልጋለሁ። ቡድናቸው ቡድናቸው ስኬታማ ወይም ባለድል የሆነበትን ምስጢር ተናግሯል። እንደ ቡድን መጫወታችን ነው ለኛ እንደ ቡድን ነው ሁላችንም ስንሰራም እንደ ቡድን ነውና ያ ነገር ነው ለዚህ ክብር ያበቃል። የፋሲል ከነማ አሰልጣኝ ስዩም ከበደን ስለ ድሉና ሻምፒዮና ሆኖ ማጠናቀቅ የፈጠረባቸውን ስሜት ገልጿል። በስልጠና ዘመኔ ብዙ ድሎችን አግኝቻለሁ፣ አገር ውስጥም ውጭም ይሄ ደግሞ ልዩ የሚያደረገው ነገር እንዴት መሰለህ? ፋሲል ከነማ ለመጀመሪያ ጊዜ በታሪኩ ይህ ፕሪምየር ሊግ ዋንጫ ሲያገኝ ነው። ባለፉት ሁለት ዓመታት ብዙ ጥረት አድርገዋል። ስኬቱ ግን በእኔ ዘመን መሆኑ ለእኔ ባለታሪካዊ መሆኔ ከሁሉም በላይ እጅግ ደስ ይለኛል። አቶ ስዩም ከሻምፒዮናነት በኋላ ያላቸውን እቅድ ተናግረዋል። እኛ እንደውም እስከ መጨረሻው አሁን አንድ ጨዋታ ይቀረናል ሰበታ ጋር እስከዛ ድረስ ያለውን እንቅስቃሴ ማሸነፍ ለሪከርድ መሮጥ፣ ታሪካዊ መሆን። ይህንን ነው ከመጀመሪያ ጀምሮ የምነግራቸው፣ አለመጥገብ። በቃ በቃኛ ለማለት ነው። ኢቭን እነሱን ዋንጫ አገኘልም ብለው እዚሁ መገደብ አይደለም። ከቻሉ አሁን በደስቲቪ ዘመን ውጭ መጫወት የሚችሉበትን አቅም ራሳቸው ያንን ማስፍጠር አለባቸው ሜዳ ላይ። እና አሁን ከኛ ውስጥ የተጠየቁ ልጆች አሉ። ሌሎች አማራጮችን በየክለቡ ይኖራል። ሊጉም ገና የአንድ ሳምንት ዕድሜ ይቅረዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አዋሳ። ከፋሲል ከነማና ሐዋሳ ከነማ ጨዋታዎች በተጨማሪ በሳምንቱ መገባደጃ ሌሎች ጨዋታዎችም ተደርገዋል። ሐሙስ ግንቦት 12 2013 በነበሩ ጨዋታዎች ወላይታ ድቻ ባህር ዳር ከተማን ሁለት ለባዶ አሸንፏል። ሰበታ ከተማ ወልቂጤ ከተማን አንድ ለባዶ አሸንፏል። አርብ ግንቦት 13 2013 በነበሩ ጨዋታዎች ቅዱስ ጊዮርጊስ አዳማ ከተማን አንድ ለባዶ ረቷል። ቅዳሜ ግንቦት 14 2013 በነበሩ ጨዋታዎች ኢትዮጵያ ቡና ሀዲያ ሁሳናን ሁለት ለአንድ አሸንፏል። ሲዳማ ቡና ደግሞ ጅማ አባጅፋርን አራት ለአንድ ረቷል። ፋሲል ከነማን በመከተል ኢትዮጵያ ቡና በ37፣ ቅዱስ ጊዮርጊስ በ34 ነጥቦች ሁለተኛና ሦስተኛ ደረጃ ላይ ይገኛሉ። የቤትኪንግ የኢትዮጵያ ፕሪምየር ሊግ ሊጠናቀቅ ጥቂት ጨዋታዎች ቀርተውታል። በዘንድሮ ጨዋታ ከተመዘገቡት ልዩ ጉዳዮች መካከል አንዱ ቀደም ብሎ አሁን ላይ ለቅዱስ ጊዮርጊስ የሚጫወተው ጌታነ ከበደ ይዘውት የነበረው የኮከብ ጎል አግቢነት ክብረወሰን በኢትዮጵያ ቡናው አቡበከር ናስር መሻሻሉ ነው። አቡበከር እስካሁን ያስቆጠራቸው ጎሎች 29 ደርሰዋል። ሙጂብ ቃሲምና ጌታነ ከበደ ይከተሉታል። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ፉክክር ቀጥሏል። 12 ሀገራትን የወከሉ ክለቦች እየተፋለሙ ባለበት በዚህ ልዩ አህጉራዊ ጨዋታ የተመዘገቡ የሳምንቱ መገባደጃ ውጤቶች እናገራችሁ። ቅዳሜ በተደረጉ ጨዋታዎች የሞዛምቢኩ ፊያቬሮ ዲ ማፑቶ የሊቢያውን ጂኤስ ፔትሮሊየስን 86 ለ73 አሸንፏል። የናይጄሪያው ሪቨርስ ሆፐርስ የማዳጋስካሩን ጊንዳር ማሪን 8 ለ69 አሸንፏል። የቱኒዚያው ሞናስሬኒ ባለድልነቱ ቀጥሏል። ቅዳሜ አመሻሹን የሩዋንዳው ፓትሬትስን 91 ለ7 አምስት ረትቷል። እሁድ ዕለት በተደረጉ ጨዋታዎች ደግሞ የግብፁ ዛማሊክ የሴኔጋሉን ኤኤስ ደዋኒዝን 86 ለ62 ረትቷል። የካሜሮኑ ፎርስ አርምስ ኢድፖሊስ የማሊውን ኤኤስ ናሽናሊን 87 ለ65 አሸንፏል። የአንጎላው ሲኤስ ፔትሮሌስ ዲ ሉዋንዳ የሞሮኮው ኤኤስ ሳሊን 97 ለ78 አሸንፏል። ጨዋታዎቹ ዛሬም ይቀጥላሉ። በበረዶ ላይ መንሸራተት ስፖርት የኦሎምፒክ ማጣሪያ ውድድር ለማድረግ ወደ ዩናይትድ ስቴትስ ከተጓዘው የአውስትራሊያ ቡድን ውስጥ ሶስት ሰዎች የኮቪድ-19 ቫይረስ እንደተገኘባቸው በመረጋገጡ ከውድድሩ ተሰርዘዋል። ሁለቱ ተወዳዳሪዎች ሲሆኑ አንደኛው ደግሞ አሰልጣኝ ናቸው። ሌሎች ንክኪ ያላቸው ተብለው የተጠረጠሩ አባላትም ዴስ ሞይን አይዋ ውስጥ በሚካሄደው የማጣሪያ ውድድር እንዳይሳተፉ ታግደዋል። በዚህ ምክንያት የሳምንት ዕድሜ በቀረው የቶኪዮ ኦሎምፒክ ላይ የመሳተፍ ዕድላቸው ተጨናግፏል። ይህ በእንዲህ እያለ አውስትራሊያ ወደ ኦሎምፒክ የሚያቀኑ አትሌቶቿን መከተብ ጀምራለች። ለማጣሪያው የሄዱ አትሌቶች ግን ክትባቱን ቀድሞ እንዳላገኙ ተነግሯል። ሀብታሙ ስዩምን ለሰኞ ምሽት የስፖርት ዘገባው እናመሰግናለን። አድማጮች፣ ባለፈው ሳምንት እንዳስተዋወቅ ናችሁ የኮሮና ቫይረስ ስርጭትን ለመግታት ከየቤታችን ሆነን ስናስተላልፍ የነበረውን ዝግጅታችንን በከፊል አጠናቀን በግማሽ ከስቱዲዮ ተመልሰናል። አሁን የምንገኘው ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ ስርጭት ስናስተላልፍ ቆይተናል። በነገራችን ላይ በዝግጅቶቻችን ላይ ያሏችሁን አስተያየት በስልክ ደውላችሁ መስጠት ከፈለጋችሁ ስልክ ቁጥራችንን እናስታውሳችሁ 2022259942 የውስጥ መስመር 14 ብላችሁ በመደወል አስተያየቶቻችሁን አስቀምጡልን። 2022513505 የሚለው ደግሞ የዋትሳፕ ቁጥራችን ነው። በዚያ ተውልን። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ንጉሥ ታምሬ ስርጭቱን አቀናብሯል። ሰላም በደህና ደሩ Thank